the ባለፈው አር በኬንያው ፕሬዚደንት ሁሩ ኬንያታና በፖለቲካ ተቃዋሚያቸው ራይላ ኦዲንጋ መካከል የተደረገው ስምምነት ሌሎች የተቃዋሚ ፓርቲ ጥምረት አባላትን አላካተተም ሲሉ የኬንያ ተቃዋሚ ፓርቲ ጥምረት ናሽናል ሱፐር አላያንስ አባላት ተናገሩ። ከፕሬዝደንት ኬንያታ ጋር ስምምነት ያደረጉት ራይላ ኦደንጋ ለፓርቲያቸው ናሽናል ሱፐር አላያንስ ሁኔታውን በማብራራት ላይ ያሉ ቢሆንም እስካሁን ባለው ጊዜ ከስምምነት መድረስ አልቻሉም። ትላንት ከሰዓት በኋላ የተቃዋሚው ፓርቲ አባል ሙሳ ልሚያ መዳቪያ ያልተስማሙባቸው ነጥቦች ስላሉ ውይይቱ እንደሚቀጥል ተናግረዋል። ገልሞ ዳዊት ተጨማሪውን ከኬንያ አድርሶናል። ባለፈው አርብ የካቲት 30 2010 በኬንያ ፕሬዚደንት ኡሁሩ ኬንያታና በፖለቲካ ተቃዋሚያቸው ራይላ አሞሎ ኦዲንጋ መካከል የተደረሰው ስምምነት ለብዙዎች ዱብዳ ነበር። ስምምነቱ ብዙ ቢጨበጨብለትም ራይላ የሚመሩት የተቃዋሚ ፓርቲዎች ጥምረት ስምምነቱ ለእነሱም እንግዳ መሆኑን ነው የሚናገሩት። በ2017 የኬንያ አገር አቀፍ ምርጫ የራይላ ምክትል ለመሆን ተወዳድረው የነበሩ ካልንዞ ሙስዮካ ስለ ራይላ ኦዲንጋና ፕሬዚዳንት ኬንያታ ስምምነት ተጠይቀው ምንም እንዳልሰሙ ነው ለሕዝብ የተናገሩት። ሙሳሊያ ሙዳቫዲ ራይላ የሚመሩት የተቃውሞ ፓርቲ ጥምር ናሽናል ሱፐር አልያንስ መሪዎች አባል ናቸው። ስለ ስምምነቱ የተማከርነው ወይም የተጠየቅነው አንዳችም ነገር የለም ብሔራዊው የላቀ ጥምረት ናሳ ማንኛውንም የሀገሪቱን ዜጋ ያካተተ ምክክር እንዲኖር እንጂ በሁለት ሰዎች መካከል ብቻ የሚደረግን ስምምነት አይደግፍም። በራይላ የሚመራው የተቃዋሚ ፓርቲ ጥምረት የአራት የፖለቲካ ፓርቲዎች ጥምረት ሲሆን ከፕሬዝዳንት ሩኬንያታ ጋር ያደረጉትን ስምምነት ራይላ ለጥምረቱ የሚጠቅም ነው ቢሉም ሌሎች የጥምረቱ አባላት ግን ውሉ የግለሰቦች ውል ነው በማለት እየወቀሷቸው ነው። ፓርቲው ስለ ስምምነቱ አሁንም ምክክር ላይ የሚገኝ ሲሆን እስካሁን ስለ ስምምነቱ ባደረገው ስብሰባ መሪዎች ከመግባባት አለመድረሳቸውን የጥምሩ መሪዎች አባል ሙሳሊያ ሙዳቫዲ ይናገራሉ። ክቡር ሚስተር ራይላ ኦዲንጋ ለስብሰባው ተካፋዮች ከክቡር ፕሬዚደንት ኬንያታ ጋር ስላደረጉት ስምምነት በቂ ማብራሪያ ሰጥተዋል። ስብሰባው በሁለቱ መሪዎች መካከል የተከፈተውን የድርድር በር እንደሚያደንቅ ማረጋግጦላቸዋል። ሙሉ መግለጫ ለሕዝቡ እና ለሚዲያ አሁን እንሰጣለን ለማለት የሚከብድ ቢሆንም በእውነቱ በእጃችን ያሉ ነገሮች ከበድ የሚሉ ናቸው። ሚስተር ሙዳቫዴ አክለው የጥምረቱ መሪዎች ሁሉንም ያሳተፈ ድርድርና ስምምነት እንዲደረግ እንደሚፈለጉ ገልጸው ለጉዳዩ እልባት ለመስጠት የናሽናል ሱፐር አሊያንስ ጥምረት መሪዎች በቅርቡ ሌላ ስብሰባ እንደሚያደርጉ ተናግረዋል። ፕሬዚዳንት ኬንያታና ተቃዋሚያቸው ራይላ ኦዲንጋ ያደረጉትን ስምምነት እስካሁን ጠቅላላ ይዘቱ በይፋ ያልተነገረ ሲሆን የመርሃ ግብሩ አስፈጻሚ ተብለው የተሾሙት የኬንያ የጸረ ሽብር መስሪያ ቤት ዋና ዲሬክተር ማርቲን ኪማንና የራይላ ኦዲንጋ ጠበቃ ፖል ሙዋንጊ ረቂቅ በማዘጋጀት ላይ መሆናቸው ታውቀዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።